ሰሞኑን የአሜሪካ ኤምባሲ ለዜጎቹ ያወጣው የደህንነት ስጋት ማስታወቂያ በተለያዩ መንገዶች መተርጎም እንደማይገባውም ቃል አቀባዩ ኒኮላስ ባርኔ አስገንዝበዋል። ማሳሰቢያው በትላንትና ዕለት እንደገና ተሻሽሎ የአሜሪካ ኤምባሲ ሠራተኞች ወደ አውሮፕላን ማረፊያው መጓዝ እንደሚችሉ ተገልጾ እንደነበርም አስታውቋል። እስክንድር ፍሬው በዚህም ላይ ተከታዩን ዘገባ ልኳል። ኤምባሲው ሰሞኑን ለዜጎቹ ያስተላለፈው መልእክት እንደ አውሮፓውያን አቆጣጠር ዛሬ መጋቢት አስር በአዲስ አበባ ሰልፍ ሊኖር እንደሚችል ከወጡ መረጃዎች ጋር የተያያዘ መሆኑን ቃል አቀባይ ኒኮላስ ባርኔት አመልክተዋል። መልእክቱ አሜሪካውያን ዜጋዎች በዚህ ቀን የቦሌ አውሮፕላን ማረፊያን ጨምሮ በሌሎችም የከተማው አካባቢዎች የሚያደርጉትን እንቅስቃሴ እንዲገድቡ የሚጠይቅ መሆኑንም ተናግረዋል። አንዳንዶች በተለይ አውሮፕላን ማረፊያ የሚለውን አገላለጽ በተለያዩ መንገዶች ተርጉመውታል። ኒኮላስ ባርኔት ግን ያ ተገቢ እንዳልሆነ ያብራራሉ። የደህንነት ስጋት ማስታወቂያው የተጻፈውን ነው የሚለው መሰረት ያደረገውም በአዲስ አበባ ሰፊ የተቃውሞ ሰልፍ ይኖራል በሚል በማህበራዊ ሚዲያ የተሰራጩ መረጃዎችን ነው እና አሜሪካውያን ዜጎች በከተማው የተለያዩ አካባቢዎች አውሮፕላን ማረፊያውን ጨምሮ እንቅስቃሴያቸውን እንዲገድቡ ማሳሰቢያ አወጣን። በትናንትና ዕለት ግን ይህንን አሻሽለን ልከን ነበር። የኤምባሲው ሰራተኞች ዛሬ አውሮፕላን ማረፊያውን መጠቀም እንደሚችሉ በመግለጽ ነው ያሉት። በአዲስ አበባ የሚገኘው የአሜሪካ ኤምባሲ እንደዚህ አይነት የደህንነት ስጋት ማስታወቂያዎችን ማውጣቱ አዲስ እንዳልሆነም ኒኮላስ ባርኔት አስታውሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ